ትኩረት በአፍሪካ። ምዕራብ አፍሪቃዊቱ ሀገር ጋና የፊታችን ሰኞ እንደ ጎርጎሪዮሳውያኑ የዘመን ቀመር መጋቢት 6 2017 ዓ ም 60ኛውን የነጻነት በዓል ታከብራለች። ጋና ከስድስት አስርተ ዓመታት በፊት ከብሪታንያ ቅኝ አገዛዝ በመላቀቅ ነፃነቷን በተጎናጸፈችበት በዚሁ ጊዜ ከደጋፊዎቻቸውና ከሰፊው የሀገሪቱ ሕዝብ ትልቅ አድናቆት ያተረፉት የጋና መስራች አባትና የመጀመሪያው የሀገሪቱ ፕሬዝደንት ክዋሜ ኑኩርማ የበኩላቸውን ደስታ እንዲህ ሲሉ ነበር የገለጹት። ከረጅም ጊዜ በኋላ ይኸው አሁን በመጨረሻ ጦርነቱ አብቅቷል። እናም ተወዳጇ ሀገር ጋና ለዘላለም ነጻ ትሆናለች። ጋና ዮር ብሊቭድ ካንትሪ ኢዝ ፍሪ ፎር ኤቨር። ክዋሜ ንኩርማን በተመለከተ ዛሬ ከስልሳ የነፃነት ዓመታት በኋላ በጋና ያለው አስተሳሰብ ግን ከዚያን ጊዜው እጅግ የተለየ ነው። ክዋሜ ንኩርማ የሚለው ስም በ27 ሚሊዮኑ የጋና ሕዝብ ዘንድ በወቅቱ የተለያየ ስሜትና አስተሳሰብ መቀስቀሱ እንደማይቀር በመዲናይቱ አክራ የሚገኘው የጋና ዩኒቨርሲቲ የፖለቲካ ሳይንስ መምህር አትሱ አይሬ ከዶይቼ ቬለ ጋር ባደረጉት ቃለ ምልልስ አስታውቀዋል። ኳሜ ኑኩርማ የሚለው ስም በሚስጥርና በአከራካሪ ጉዳዮች የተተበተበ ነው። ፕሬዚደንት ኳሜ ኑኩርማ የመሩት መንግስት ከነጻነት በኋላ በተከተሉት የመጀመሪያዎቹ የስልጣን አመታት በተለይ በግብርናው ላይ ጥገኛ የሆነችውን ሀገር ወደ ኢንዱስትሪያዊው ዘርፍ የሚያሸጋግር አንድ የኢኮኖሚ መርሃ ግብር ማነቃቃቱ የሚታወስ ነው። በዚሁ መርሃ ግብር መሰረት በቮልታ ወንዝ የተጀመረው ፕሮጄ ዛሬም ለጋና ዋነኛው የኤሌክትሪክ አቅራቢ መሆኑ ይነገራል። ይሁንና የጋና መንግስት በዚያን ጊዜ ካነቃቃቸው ሌሎቹ ግዙፍ ፕሮጄዎች መካከል ብዙዎቹ ወዲያውኑ ለክሽፈት ተዳርገዋል። በመንግስት ስር የነበሩት ትልልቆቹ ተቋማትም በሙስናና በተሳሳተ አስተዳደር ሰበብ በመንግስት ላይ ግዙፍ እዳ አስከትለዋል። ሁኔታዎች አዳጋች እየሆኑ በቀጠሉበት በዚያን ጊዜ የጋና ህዝብ ለነፃነት ጠንክረው የታገሉለት ክዋሜ ንኩርማ ሌላም ገጽታ እንዳላቸው ለማየት ቻለ። ንኩርማ በጎርጎሪዮሳውያኑ 1964 ዓ ም በተቀየረው የሀገሪቱ ህገ መንግስት አማካኝነት በ1949 ዓ ም ያቋቋሙት በምህፃሩ ሲፒፒ የተባለውን ሶሻሊስታዊውን የኮንቬንሽን ፒፕልስ ፓርቲያቸውን ብቸኛው ህጋዊ ፓርቲ በማለት በጋና የአንድ ፓርቲ ስርዓት አስተዋወቁ። ራሳቸውንም የዕድሜ ልክ ፕሬዝደንት ሲሉ ሰየሙ። በዚሁ ጊዜ ወደ አስር ሺህ የሚጠጉ የጋና ዜጎች ምሁራን ጭምር ይህን ፈላጭ ቆራጭ እየሆነ የሄደውን የኩዋሜ ንኩርማ አገዛዝ በመሸሽ ወደ ውጭ ሀገራት ተሰደዱ። የጋና ኢኮኖሚ እየወደቀ የሄደበት ሁኔታም በህዝቡ ዘንድ ሲብላላ የቆየው ቁጣ እንዲገነፍል ምክንያት ሆኗል። ይህን ተከትሎም ፕሬዚደንት ኩዋሜ ንኩርማ እንደ ጎርጎርዮሳውያኑ የዘመን ቀመር በ1966 ዓ ም ለጉብኝት ወደ ቻይና በተጓዙበት ጊዜ ወታደሮች ባካሄዱት መፈንቅለ መንግስት ከስልጣን ተወግደዋል። የኮንቬንሽን ፒፕልስ ፓርቲያቸውም በህግ ታግዷል። ይሁን እንጂ ክዋሜ ንኩርማ የተከተሉት ፖለቲካ ጋና መረጋጋቷን ጠብቃ ለቆየችበት ድርጊት ሰፊ ድርሻ ማበርከቱን የፖለቲካ ተንታኞች አስታውሰዋል። ጋናዊው የፖለቲካ ሳይንስ ምሁር አትሱ አይሬ እንዳስረዱት ምንም እንኳን የጦር ኃይሉ እንደ ጎርጎሪዮሳውያኑ የዘመን ቀመር በ1970ኛዎቹና በ1980ኛዎቹ ዓመታት ተደጋጋሚ መፈንቅለ መንግስት ቢያካሄድም ጋና እንደ ሌሎቹ ጎረቤት ምዕራብ አፍሪቃውያት ሀገራት ቀውስ ውስጥ አልወደቀችም። ንኩሩማ ስልጣን ላይ በነበሩበት ጊዜ ባስተዋወቁት የብሔርተኝነትና የሀገር ወዳድነት አስተሳሰብ የሚታወሱ ይመስለኛል። የአንድ ሀገር ባለቤት መሆንና ይህችም ሀገር የተረጋጋች መሆን እንደሚኖርባት ባስፋፉት ስሜትም ይታወሳሉ። ይህ እውነታ ግን በፖለቲካ ታዛቢዎች አስተያየት በወቅቱ እየደበዘዘ በመሄድ ላይ ነው። እርግጥ ዛሬም ብዙ የጋና ተማሪዎች በመዲናይቱ አክራ የሚገኘውን የኩዋሜ ንኩርማ መካነ መቃብር ሲጎበኙ ይታያል። ይሁንና በአክራ የሚገኘው የጀርመናውያኑ የኮንራድ አድናወር የፖለቲካ ጥናት ተቋም ኃላፊ ክርስቲያን ዴሞክራቱ ቡርክሃርት ሄለማን እንደሚሉት ኩዋሜ ንኩርማ ማን እንደነበሩና ለጋናም እንደ ፕሬዝደንትም ሆነ ከነፃነቱ በፊት በጠቅላይ ሚኒስትርነት ስልጣናቸው ዘመን የሰሩትን ወይም በዚያን ጊዜ በሀገሪቱ የሆነውን በትክክል የሚያውቁት ጥቂት ጋናውያን ብቻ ናቸው። በእኔ አመለካከት ንኩሩማ አሁንም በጋና በእርግጥ የሚጫወቱት ሚና አለ። ይሁንና ይህ ሚናቸው የመጀመሪያው የሀገሪቱ ፕሬዚዳንት ከመሆናቸውና ሀገሪቱንም ለነፃነት ካበቁት ታሪካዊ ክስተት ጋር የተያያዘ ነው። ከሀገሪቱ ሕዝብ መካከል ትልቁን ከፊል በሚሸፍነው ወጣት የጋና ትውልድ ዘንድ ግን ከዋሜ ንኩሩማ የህይወት ታሪካቸውም ሆነ እንደ ፕሬዚዳንት ያከናወኑት ተግባር ያን ያህል እንደማይታወቅ መናገሩት ተገቢ ነው። ኳሜ ንኩርማ የተከተሉት ፖለቲካም ወቅት ያለፈበትና በአሁኑ የጋና ጊዜያዊ ሁኔታ ውስጥ አንዳችም ቦታ የለውም። እንደ ቡርካርት ሄለማና አስተሳሰብ የኳሜ ንኩርማ የኮንቬንሽን ፒፕልስ ፓርቲ በዛሬዋ ጋና የፖለቲካ መድረክ ውስጥ ንዑሱን ሚና ብቻ ነው የያዘው። በዚህ አንጻር ኳሜ ንኩርማ ከሰሃራ በስተደቡብ በሚገኙት አፍሪቃውያት ሀገራት ውስጥ አሁንም ዝናቸው የገነነ ነው። ኒው አፍሪካን የተባለው ወርሃዊው መጽሔት እንደ ጎርጎሪዮሳውያኑ የዘመን ቀመር በ2004 ዓ ም አንባቢያኑ በአፍሪቃ የሚያደንቁትን ትልቅ የሚሉትን መሪ እንዲመርጡ ጥያቄ ባቀረበበት ጊዜ ከቀድሞው የደቡብ አፍሪቃ ፕሬዝደንትና ከጸረ አፓርታይድ ታጋይ ኔልሰን ማንዴላ ቀጥለው ኳሜ ንኩርማን በሁለተኛ ደረጃ ማስቀመጣቸው አይዘነጋም። አንድ የሆነች አፍሪቃን የመፍጠር እንዲሁም የአፍሪቃውያን ፖለቲካዊና ኢኮኖሚያዊ ነጻነት ማጠናከርን ታሳቢ ያደረገውን ተራማጅ ባህርያት የነበሩትን የፖለቲካ አጀንዳ ወይም የፓን አፍሪካኒዝም ህልም የነበራቸው ኳሜ ንኩርማ በጊዜያቸው በአፍሪቃ ከፍተኛ ተጽዕኖ ካሳረፉ የፖለቲካ መሪዎች መካከል አንዱ ነበሩ። ንኩርማ እንደሚታወሰው ከ60 ዓመታት በፊት በጋና የነፃነት ክብረ በዓል ወቅት በአክራ ለተሰበሰበው ህዝብ አፍሪቃውያን የራሳቸው መሪዎች ይሆናሉ የሚል መልእክት ነበር ያስተላለፉት። ዛሬ በዓለም አዲስ አፍሪቃዊ ተፈጥሯል። ይህ አፍሪቃዊ የራሱን ትግል ለማካሄድና ጉዳዮቹንም ራሱ ለማስተዳደር ዝግጁ ሆኗል። አንድ የሆነች አፍሪቃ የምዕራባውያንን ተጽዕኖ በቀላሉ ልትቋቋም ትችላለች የሚሉት ከአፍሪቃ አንድነት ድርጅት መስራች አባቶች መካከል አንዱ የነበሩት የክዋሜ ንኩርማ አህጉራዊ አንድነት አስተሳሰብ ዛሬም በአፍሪቃ ህብረት ሲነሳ የሚሰማ ሀሳብ ቢሆንም እንደ ቀድሞው ያልገነነ መሆኑን በዩኤስ አሜሪካ የቴክሳስ ዩኒቨርሲቲ የስነ አፍሪቃ ትምህርት ፕሮፌሰር የሆኑት ናይጄሪያዊው የታሪክ ምሁር ቶይን ፋሎላ ለዶይት ቬላ አስረድተዋል። በአሁኑ ጊዜ ማለትም የቀድሞ የደቡብ አፍሪቃ ፕሬዚደንት ተቦ ኢምቤኪና የቀድሞ የናይጄሪያ መሪ ኦሉሴጎን ኦባሳንጆ የስልጣን ዘመናቸውን ካበቁ ወዲህ ይህን አስተሳሰብ የሚያራምዱ ጠንካራ አፍሪቃውያን መሪዎች የሉንም። ዛሬ እያንዳንዷ ሀገር የራሷን ጥቅም በማስጠበቁና ፖለቲካዋን በማራመዱ ላይ ትኩረቷን ከማሳረፏ ሌላ እድገቱ እየቀነሰ የሄደው የኢኮኖሚ ሁኔታም አብዝቶ ያሳስባታል። በዚህም የተነሳ ትልቁ የፓን አፍሪካኒዝም ፕሮጀክት ወደ ጎን ተብሏል።